በኢትዮጵያ የዩናይትድ ስቴትስ አምባሳደር ጊታ ፓሲ ወደ ትግራይ ክልል በትናንትናው ዕለት ተጉዘው ጉብኝት አድርገዋል። አምባሳደሯ በጉብኝታቸው ከክልሉ ጊዜያዊ አስተዳደር፣ ከተቃዋሚ የፖለቲካ ፓርቲዎችና ከእርዳታ ሰጪ ድርጅቶች ኃላፊዎች ጋር መወያየታቸውን የዩናይትድ ስቴትስ ኤምባሲ አስታውቋል። ሙልጌታ አጽብሃ ከመቀሌ አጭር ዘገባ አስተላልፏል። አዲሷ የአሜሪካ አምባሳደር ጌታ ፓሲ በመቀለ ከተማ ተገኝተው በትናንትና ሁለት በአካሄዱት ጉብኝት ከክልሉ ጊዜያዊ አስተዳደር ሥራ አስፈጻሚ ዶክተር ሙሉ ነጋ ጋር ተገናኝተው ውይይት ማካሄዳቸው የአሜሪካ ኤምባሲ ያወጣው መረጃ ያሳያል። በክልሉ በጦርነት ምክንያት የደረሰው የሰብአዊ ቀውስ አሁንም ያለበት ሁኔታ ማብራሪያ እንደተሰጣቸው ተገልጿል። አምባሳደሯ ለትግራይ ክልል የሰብአዊ እርዳታ አሜሪካ ሀምሳ ሁለት ሚሊዮን ዶላር ያደረገችው ድጋፍ ዳግመኛ ገልጸዋል። አምባሳደር ታሲ በጦርነቱ ምክንያት በክልሉ ውስጥ ተፈናቅለው የሚገኙ ዜጎችም በመቀለ ከተማ ተገኝተዋል። በዩኤስኤ የሚደረግ ድጋፍ ስራ አመቀደሮ አይተዋል። ከሲቪል ማህበረሰብ ተቋማት ጋር ባደረጉት ውይይት በክልሉ የሲቪል ማህበረሰብ ስራዎች መልሶ ማቋቋም ስራ አሜሪካ እንደምታግዝ አረጋግጧል። በክልሉ ከሚገኙ የተቃዋሚ ፓርቲ አመራሮች ጋርም በወቅታዊ ጉዳይ ያላቸው እይታ ለማወቅ ውይይት ማካሄዳቸው ተገልጿል። አቲ በቅርቡ ከሌሎች ሀገር አምባሳደሮች ጋር በመምጣት በመቀለ ከተማ ተገኝተው ጊዜያዊ አስተዳደር አመራሮች ጋር ውይይት አካሂደው ነበር። በትናንትና ሁለትም ከአሜሪካ ኤምባሲ ስራ አመራሮች ጋር ያደረጉት ውይይት አስመልክቶ ከክልሉ ጊዜያዊ አስተዳደር ተጨማሪ መረጃ ለማግኘት ያደረጉት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ እንዴት አስሃ መቀለም